አቶ ገብሩ አስራት ወይዘሮ አረጋሽ አዳንና አቶ አውዓለም እወልዱን የሚያክሉ ክልሉን ሲያስተዳድሩ የነበሩ ሰዎች የሚሰበሰቡበት ሆቴል ተነፍጓቸው በቢሮ ውስጥ ከጉባኤተኞቹ ታጭቀው ማየቱ ስሜት የሚነካ ነበር። በእንዲህ አይነት ሁኔታ በዛች ጠባብ ቢሮ ቅዳሜና እሁድ እስከ እኩለ ሌሊት ድረስ እየተሰበሰቡ ጉባኤያቸውን አጠናቋል። በመክፈቻ ስነስርዓቱ የቀድሞው የድርጅቱ ሊቀመንበር አቶ ብርሃኑ በርሀ ተከታዩን ብለው ነበረ። ራብዓይ ጉባኤ አረና ትግራይ ኣብዚ ቤት ጽሕፈት ኦፊስ አራተኛ ጉባኤያችን በማንኛውም መዘኛ ሊደገፍ በማይችል መንገድ ያዘጋጀነውን ሆቴል ተከልክለን እዚህ ቢሮ ውስጥ ታጭቀን ለማካሄድ ተገደናል። አረና ትግራይ ገና ከምስረታው ጀምሮ በደህንነት ኃይሎች አፈና፣ እስር እስርና ግድያ ያልተለየው ፓርቲ ነው። ፓርቲው ይህ ሁሉ ችግር አልፎ ለዚህ ጉባኤ መድረሱ ለዲሞክራሲያዊ ለውጥ ዝግጁ የሆነ የአረና ኃይል መኖሩን የሚያረጋግጥ ነው። አረና ትግራይ ምህላው ለረጋግጽ እዩ ራያ ልማኖስ ንና ዓደም ይስሕቡ የሚል የትግርኛ አባባል አለ። የተውሶ በሬዎች አብረው ሲጠመዱ ማረሻውን ወደ የቤታቸው አቅጣጫ ይስቡታል እንደማለት ነው። ህዝቡ እንደ ዘመኑ የጎጥ ፖለቲካ ሲያጋጥመው የሚጠቀምበት አባባል ነው። አረና ትግራይ ለአገራዊ ችግር አገራዊ መፍትሄ የሚሰጥ ውህድ ፓርቲ ለመመስረት እንደወሰነ ነው የድርጅቱ ሊቀመንበር አቶ አብርሃ ደስታ ለዶቼ ቬለ የተናገሩት። ዋናው የኢትዮጵያ ፖለቲካ ችግር የዲሞክራሲ ችግር የነጻነት ችግር ሆኖ እያለ አሁን ግን ትግራይ ፈረስት ኦሮሞ ፈረስት አማራ ፈረስት ወደሚል ሁኔታ ነው የሄደው። ከፋፋይ ስትራቴጂ ነው ያለው አሁን። ስለዚህ የዲሞክራሲ ጥያቄ በብሄር ጥያቄ በብሄር እንቅስቃሴ ስለተተካ ይሄ ደግሞ ለኢትዮጵያ ሀገራችን መጥፎ ስለሆነ راوي عندنا من ناس كبد ربات ሁኔታ ለማመቻቸት በሀገር ደረጃ ከኛ ጋር የሚስማሙ ከኛ ጋር የሚስማማ ፕሮግራም ካላቸው ፓርቲዎች ወይ ግለሰቦች ጋር እየተነጋገርን በሀገር ደረጃ ፓርቲ የሚመሰረትበትና ለሀገራዊ ችግሮች ሀገራዊ መፍትሄ የሚፈለግበት ሁኔታ እናመቻቻለን ብለን ነው። እየተስማማ ነው። አረና ትግራይ የተወሰኑ ባለስልጣኖች ኪስ እያደለቡ የትግራይን ሕዝብ ከመሀል ሀገር ወገኑ ጋር እያጣሉ ናቸው ያላቸውን የትግራይ መልሶ ማቋቋም ፋብሪካዎችና ሙሉ ሀብቱ በሚቀጥለው ምርጫ ከተመረጠ ወደ ህዝቡ ሀብትነት ለማዛወር የሚያስችል ውሳኔ ማስተላለፉንም አቶ አብርሃ ደስታ እንዲህ አብራርተዋል። ትምት የተወያየ ነው። አሁን ባለው ሁኔታ የህዝብ ነው ይባላል፣ በጽሁፍ እንጂ የተወሰኑ የህወሀት ባለስልጣናት ንብረት ነው፣ ለግል ጥቅማቸው የሚያውሉት ነው። ስለዚህ እኛ ከተመረጥን ሀብት ምታጠቃላይ የህዝብ እናደርገዋለን። የትግራይ ህዝብ ሀብት ይሆናል። ጉባኤተኞቹ በወልቃይት ጉዳይ ላይም ውሳኔ አስተላልፏል። የፍትህ ጥያቄም ሳይሆን የአከላልል ጥያቄም ነው ከተባለ ግን መጨረሻ እዛ አካባቢ የሚኖር ህዝብ ወደ ፈለገው መምረጥ ይችላል። ስለዚህ ሪፈረንደም አድርገን የሚፈታበት ሁኔታ እናመቻቻለን፣ ስንመረጥ ብለን ነው የተወያየ ነው የጉባኤው ተሳታፊዎች። በመጨረሻም አቶ አብርሃ ደስታ በሊቀ መንበርነት የሚመሩት አዳዲስና ወጣት ምሁራን የስራ አስፈጻሚ ኮሚቴ አባላትና የማዕከላዊ ኮሚቴ አባላትን በመምረጥ አጠናቋል። ለዶችቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቀለ